ዩናይትድ ስቴትስ በአማራ ክልል የሚገኙ ሱዳናውያን ስደተኞችን በክልሉ ወደሚገኝ ወደ አዲስ ቦታ ለማዘዋወር የተጀመረውን ጥረት እንደምደግፍ አስታውቃለች። በኢትዮጵያ አሜሪካ ኤምባሲ ዛሬ ረቡዕ በወጣው መግለጫ በስደተኞች ላይ የሚደርሰው ማንኛውንም ጥቃት እንዲቆም አሳስቧል። በምዕራብ ጎንደር ዞን ውስጥ ባሉት ሁለት የመንግስታቱ ድርጅት የመጠለያ ጣቢያዎች የሚገኙ ሱዳናውያን ስደተኞችን በዞኑ ወደሚገኝ ሌላ ቦታ ለማዘዋወር የኢትዮጵያ መንግስት ቦታ ማዘጋጀቱን በስደተኞችና ተመላሾች አገልግሎት የኩመር የአውላላ እና የአለምዋጭ መጠለያ ጣቢያዎች አስተባባሪ አቶ ታምራት ደመሴ ተናግረዋል። የስደተኞቹ ጉዳይ እንደሚያሳስበው የሚገልጸው የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር በበኩሉ በኢትዮጵያ ላሉ የሱዳን ስደተኞች ከዓለም አቀፍ ለጋሾች የሚቀርበው ድጋፍ እጅግ አነስተኛ መሆኑን ተናግረዋል። ኬኔዲ አባተ እንደሚከተለው አቀናብሮታል። በአማራ ክልል ምዕራብ ጎንደር ዞን የሚገኙ ሱዳናውያን ስደተኞችን ደህንነት ለማረጋገጥ በዞኑ ወደሚገኝ አዲስ ቦታ ለማዛወር የኢትዮጵያ መንግስትና የመንግስታቱ ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር በምህጻሩ ዩኤንኤችሲአር የጀመሩትን ጥረት እንደምትደግፍ ዩናይትድ ስቴትስ አስታውቃለች። በኢትዮጵያ የዩናይትድ ስቴትስ ኤምባሲ ዛሬ ረቡዕ ሰኔ 26 ቀን 2016 ዓ.ም በማህበራዊ የትስስር ገጾቹ ባወጣው መግለጫ እጅግ ተጋላጭ የሆኑትን የሚያጠቁ ከድርጊታቸው መታቀብ አለባቸው በማለት በስደተኞች ላይ የሚደርሰው ጥቃት እንዲቆም አሳስቧል። የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር በምህጻሩ ዩኤንኤችሲአር ባለፈው ግንቦት ወር አጋማሽ ባወጣው መግለጫ አንድ ሺህ የሚሆኑ የሱዳን ስደተኞች የጸጥታ ችግርና የአገልግሎት እጥረት ገጥሞናል በሚል ከአውላላና ከኩመር መጠለያ ጣቢያዎች ለቀው በመውጣት መኖሪያቸውን በጎዳና ላይ ማድረጋቸውን መግለጹ አይዘነጋም። ስደተኞቹ አለባቸው የተባለውን የደህንነት ስጋት በተመለከተ ከሁለት ሳምንት በፊት በነበራቸው ጋዜጣዊ መግለጫ ላይ የተጠየቁት የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢዩ ተድላ መንግስት ስጋቱን ለመቅረፍ እየሰራ እንደሚገኝ ተናግረው ነበር። ከሱዳን ስደተኞች ጋር ተያይዞ የጸጥታ ችግር እንዳለባቸው በተደጋጋሚ ይነሳል። የፌዴራል መንግስት የአማራ ክልል ጋር በጋራ ስደተኞቹ የሚያስፈልጋቸው የሰብአዊ ድጋፍ የሚያገኙበት እንደዚሁም ደግሞ በየወቅቱ የሚከሰቱ የጸጥታ ችግሮች ካሉ ያንን ችግር በጋራ አይቶ መፍትሄ ለማስቀመጥ ስራዎች እየተሰሩ ነው። ይሄ ያለውን ስጋት ይቀንሳል ብለን እንወስዳለን። ቃል አቀባዩ የፌዴራሉና የአማራ ክልል መንግስታት የስደተኞቹን ደህንነት ለማረጋገጥ በጋራ እየሰሩ ናቸው ከማለት በቀር ስለ ስራዎቹ በዝርዝር የገለጹት ነገር የለም። ስደተኞችና ተመላሾች አገልግሎት በበኩሉ በምዕራብ ጎንደር ዞን ከሚገኙት የኩመርና አውላላ መጠለያ ጣቢያዎች ለቀው የወጡት ሱዳናውያን ስደተኞች የደህንነት ስጋትና የአገልግሎት እጥረት እንዳለባቸው ገልጸው በምዕራብ ጎንደር ዞን ከሚገኙት የኩመርና አውላላ መጠለያ ጣቢያዎች ለቀው የወጡትን ሱዳናውያን ስደተኞች በዚያው ዞን ውስጥ ወደሚገኝ ሌላ ቦታ ለማዛወር ከዩኤንኤችሲአር ጋር በመተባበር እየሰራ እንደሆነ ገልጾ ነበር። ይህ ጥረት ምን ደረጃ ላይ እንደደረሰ የጠየቅ ናቸው። በስደተኞችና ተመላሾች አገልግሎት የኩመር፣ የአውላላና የአለም ዋጭ መጠለያ ጣቢያዎች አስተባባሪ አቶ ታምራት ደምሴ መንግስት አስፈላጊውን ቦታ ማዘጋጀቱን አስታውቀዋል መንግስት ሊያደርግ የሚገባውን። ከፕሮቴክሽን ጀምሮ ከሚሰጠው መሬት ጀምሮ ያሉትን ነገሮች በአጠቃላይ አሳልፈን ሰጥተን፣ እነሱ እንደዚህ ይሁን እንደዛ ይሁን የሚለውን ልክ እንደ ሞኒተሪንግ አለ አይደለም፣ ይህን ሰተን ይሄን አላደርጋችሁም ብለን መጠየቅ በሚያደርግ አይነት ኦልሬዲ በዛ አይነት ቁመና ላይ ነው ያለነው ማለት። በአሁኑ ወቅት በስፍራው ስላለው የጸጥታ ሁኔታና ስደተኞቹን ወደ ሌላ ቦታ ለማዛወር ስለተጀመሩት ተግባራት ስደተኞቹ ከሚገኙበት የምዕራብ ጎንደር ዞን ምላሽ ለማግኘት ያደረግነው ጥረት የዞኑ ዋና አስተዳዳሪ አቶ ቢክስ ወርቄ ስልካቸውን ባለማንሳታቸው ለጊዜው ሊሳካልን አልቻለም። በስደተኞችና ተመላሾች አገልግሎት የኩመር የአውላላና የአለምዋጭ መጠለያ ጣቢያዎች አስተባባሪ አቶ ታምራት ደምሴ በበኩላቸው በስፍራው ይገኛሉ ያሏቸው የመንግስት የጸጥታ ኃይሎች ጥበቃ በማድረግ ላይ ናቸው ብለዋል መንግስት የጸጥታ ስጋት አለብን ያሉ ስደተኞችን ለማዛወር ባዘጋጀው አዲስ ቦታ ላይ በመመለስ የሚያስችሉ ስራዎችን ለመጀመር የተዘጋጁ አለም አቀፍ የረዴት ድርጅቶች መኖራቸውን የጠቆሙት አቶ ታምራት ከፍተኛ ድርሻ ያለው ዩኤንኤችሲአር ግን ወደ ተግባራዊ እንቅስቃሴ እንዳልገባ አመልክተዋል የትምህርት ቤት ቦታ መስሪያ ቦታ ሰጥተናል ፕላን ኢንተርናሽናል በቅርቡ ስራ ይጀምራል ከዛ ባሻገር ደግሞ ኦልሬዲ ጨረታ አውጥቷል እነዚህ ዶዘሮች መንገድ የሚጠርጉ ለማምጣት እሱም በቅርብ ቀን ስራ ይጀምራል። ከዛ ባሻገር አይችስ የሚባል ድርጅት አለ። እሱ ደግሞ ወሽ ላይ ነው የሚሰራው። ወደ አስር ሻወር እና አስር ሽንት ቤት መስራት የሚችልበት ገንዘብ እጄ ላይ አለ ብለዋል። መንገዱ ይሰራና እናንተም ገብታችሁ ስሩ ብለናቸዋል። ስለዚህ ሰሞኑን የሆነ የሚታይ ነገር እናያለን ብዬ አስባለሁ። ግን አሁን ምንድን ነው ለምሳሌ ለስደተኛው ቴንት ያስፈልጋል፣ ድንኳን ያንን ድንኳን የዩኒስያር እጄ ላይ የለም፣ ያለኝ በጣም ትንሽ ነው እያለ ነው ያለው። ያለችውን አምጣ ነው እኛ እያለ ያለ ነው፣ ምጣና ይስራ ከዛ ይግቡበት ነው። አሁን የዩኒስያር ገንዘብ አጣውሎ ወገቤን አለ እንጂ በእኛ በኩል ያለውን ነገር እኮ መሬቱ ሰጠን እኮ ቆየ። በአማራ ክልል የተጠለሉት የሱዳን ስደተኞችና ጥገኝነት ጠያቂዎች ጉዳይ በእጅጉ ያሳስበኛል፣ ያለው ዩኤንኤችሲአር ኢትዮጵያ በዓለም አቀፍ ደረጃ ለስደተኞች በቂ የገንዘብ ድጋፍ ከማይቀርብላቸው ሀገራት አንዷ ሆና ቀጥላለች ብሏል። በአሁኑ ጊዜ ከሱዳን ለሚጎርፉ ስደተኞች ለጋሾች እየሰጡ ያሉት ሰብአዊ ምላሽ ከሚያስፈልገው መጠን 11 በመቶውን ብቻ የሚሸፍን ነው ሲልም ባለፈው ሳምንት ባወጣው ሪፖርቱ ስጋቱን ገልጿል። ዩናይትድ ስቴትስ በአዲስ አበባው ኤምባሲዋ በኩል ባወጣችው በዛሬው መግለጫ ስደተኞችን ለመርዳት ከሚያስፈልገው የገንዘብ ድጋፍ ጋር በተያያዘ ያሉ ተግዳሮቶችን ለመፍታት ከአጋሮቿና ከዓለም አቀፉ ማህበረሰብ ጋር ተባብራ እንደምትሰራ አስታውቃለች። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።